ከማህበረሰብ ለማህበረሰብ የተከበራችሁ በአውስትራሊያ እና በኒውዚላንድ የምትኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እና የኢትዮጵያ ወዳጆች በቅድሚያ እንኳን ለመቶ ሀያ አምስተኛው የአድዋ ድል በዓል አደረሳችሁ አደረሰን ለማለት ፈልጋለሁ። ሀገራችን ኢትዮጵያ የረጅም ዘመን ስልጣኔና አኩሪ ታሪክ ባለቤት ናት። በረጅም ዘመን ታሪኳ ጎልተው እና ደምቀው ከሚታወቁና ከሚታወሱ በርካታ የታሪክ እውነቶች መካከል አንዱ የአድዋ ድል ነው። የአድዋ ድል የኢጣሊያን ወራሪና አፍኝ ገዢ ኃይል ቅስም በመስበር የኢትዮጵያን ነፃነት ያስከበረ ከመሆኑም ባሻገር በእኩይ የዘረኝነት መንፈስ ላይ ተመስርቶ በመላው ዓለም ላይ የሚገኙ ጥቁር ህዝቦችን በተለይም አፍሪካውያንን በበታችነት ለዘላለም በቅኝ ግዛት ለመግዛት እንደማይቻል አውሮፓውያን እንዲገነዘቡ ያደረገ ዘመን ተሻጋሪ ድል ነው። በአውሮፓ ቅኝ ገጂዎች ማነቆ ተይዛ አፍሪካ ጨለማዋ አህጉር በምትባልበት በዚያ ዘመን አድዋ የአፍሪካውያን የወደፊት ነፃነት ያወጀ ትንቢታዊ የነጋሪት ድምፅ ነበር። የአድዋ ድል ከአፍሪካ አልፎ ተርፎም በአሜሪካ እና በካሪቢያን ለሚገኙ ጥቁር ህዝቦች የእኩልነትና የሲቪል መብቶች የማስከበር ትግል አርማ ሆኖ አገልግሏል። በእነዚህ ሀገሮች ለሚገኙ ጥቁሮች የአድዋ ድል የአድዋ ባለድል የሆነችው ሀገራችን ኢትዮጵያም የነፃነትና የክብር ፋና ሆና ቀጥላለች። ይህ ታላቅ በዓል በሀገራችንም በሁሉም ክልሎችና በመላው ዓለም አድዋ የህብረ ብሔራዊ አንድነት አርማ በሚል መሪ ቃል በተለያዩ ዝግጅቶች በደመቀ ሁኔታ እየተከበረ ይገኛል። ከዚህም አንጻር ኤምባሲያችን በአውስትራሊያ እና በኒውዚላንድ ከሚገኙ የኢትዮጵያ ኮሚኒቲ ማህበራት ጋር በመተባበር በዓሉን እንደ አውሮፓውያን አቆጣጠር ፌብርዋሪ ሀያ ስምንት ቀን ሁለት ሺ ሀያ አንድ ከምሽቱ ፋይቭ ፒኤም ጀምሮ በዙም ለማክበር ዝግጅቱን አጠናቋል። በዚሁ ዝግ ላይ ታዋቂው የታሪክ ተመራማሪ ረዳት ፕሮፌሰር አበባ አያሌው በዓሉን በማስመልከት ጽሑፍ ያቀርባል። የአድዋ ድል በዓል የብሔራዊ አንድነታችን ተምሳሌት ነው እና በዚህ በአይነቱ የመጀመሪያ ከሆነው የአውስትራሊያና የኒውዚላንድ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በጋራ በሚያካሄድ በዓል አከባበር ዝግጅት ላይ የሚተሳተፉ ሁላችሁም በአክብሮት ተጋብዛችኋል። በዓሉ የታሪክ ቅብብሎችን ለመጪው ትውልድ የምናስተላልፍበት መድረክ በመሆኑ ሁላችንም ከልጆቻችንና ከመላ ቤተሰቦቻችን ጋር በዝግጅት ላይ እንድንሳተፍ አደራ ላለሁ። አመሰግናለሁ። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖራለች። ፈጣሪ የሀገራችንን ኢትዮጵያን ባርክ። አመሰግናለሁ።